ቢና ቪኦኤ ሰላም፣ ሰላም እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ ጋቢና። ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ። በዛሬው መስከረም 24 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። በትላንትናው ዕለት የተጀመረው የኢህአዴግ 11ኛ ጉባኤ ድርጅታዊ ጉባኤ ዛሬም እንደቀጠለ ነው። ከስፍራው የተጠናቀረ ዘገባ ከደረሰን ይዘን እንመለሳለን። በሌላ ዘገባችን የብሔራዊ አደጋ ስጋት አመራር ኮሚሽን በግጭት ምክንያት የተፈናቀሉ ሰዎችን ሙሉ ለሙሉ ወደ ቀያቸው የመመለስ ስራ እየተሰራ መሆኑን ገለጸ። በአጠቃላይ ወደ ቀያቸው የተመለሱ በተፈጠረው ሰላምና መረጋጋት እንዲሁም የህዝብ ለህዝብ ግንኙነት ስራ በመሰራቱ ወደ ቀያቸው ተመልሰዋል። የኮሚሽኑ የህዝብ ግንኙነትና የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ ናቸው ይዘናቸዋል። በሌላው የምሽቱ ዝግጅታችን የአማራ ዲሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ አባላት ምርጫን የተመለከተ አስተያየት ይዘናል። ከጠበቅ ነው በላይ ነው። ዲሞክራቲክ ነው። በጣም አስተዋይ ህዝብ ተካፋይ ነበረ። ድርጅቱ ፍጹም ለውጥ በሚፈልጉ ኃይሎች እየተሞላ መጥቷል። መድረኩም እንዳያችሁት የሚወደውን አፕሪሴት አድርጎ የሚጠላውን ደግሞ በካርዱን በንብጹም ባያችሁት መንገድ ያጠናቀቀ ጉባኤ ነው የነበረውና የካንሰር ህመምተኛ ህጻናትን በማከም ላይ የሚሰራው አስላን የተባለ ግብረሰናይ ድርጅት የተመለከተም ዘገባ አለን። ህጻናቶቹ ካንሰር፣ ለምሳሌ የአይን ካንሰር አዋቂ ላይ ኮመን አይደለም፣ ህጻን ላይ በጣም ኮመን ነው። ኪድኒ ካንሰር አዋቂ ላይ በጣም ኮመን አይደለም፣ ህጻን ላይ በጣም ኮመን ነው። ያው ሊኪሚያ፣ የደም ካንሰር እና የአጥንት ካንሰር ህጻናቶች ላይ የበለጠ ኮመን ነው፣ ግን ለትሪትመንት በጣም ሪስፖንድ ያደርጋል። እሱ ነው የሚያጓጓው ነገር፣ እና ይተረፋል፣ ተታከሙ። የአስላን ፕሮጀክት የቦርድ አባል ዶክተር መስከረም አስረሳሀይ ናቸው፣ ይዘናቸዋል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ዓለም አቀፍ ዜናዎቻችን በድጋሚ ተመልሰናል። አንድ የዩናይትድ ስቴትስ የፌዴራል ዳኛ የትራምፕ አስተዳደር ሶስት መቶ ሺህ ለሚሆኑ ፍልሰተኞች የተሰጠውን የከለላ ፍቃድ እንዳያቆም ጊዜያዊ ትእዛዝ ሰጥተዋል። ከሄይቲ፣ ከሱዳን፣ ከኒካራጓ እና ከኤልሳልቫዶር ለመጡ ፍልሰተኞች በዩናይትድ ስቴትስ ለመኖር ለመስራት የሚያስችላቸውን የከለላ ፈቃድ ተሰጥቷቸዋል። የአሜሪካ መንግስት ወደ ሀገራቸው ቢመለሱ አደጋ ይገጥማቸዋል ለሚላቸው የውጭ አገር ተወላጅ ጆች ወይም ደግሞ የተፈጥሮ ቀውስን በመሳሰሉት ችግሮች ምክንያት መንግስት የተመለሱትን ሊረዳ በማይችልበት ሁኔታ ጊዜያዊ ከለላ ሊሰጣቸው ይችላል። የጊዜያዊ ከለላ መብት ከተነሳ ግን በዛ ጥላ ስር የነበሩ ሰዎች ከሀገሪቱ ሊባረሩ ይችላሉ። በካሊፎርኒያ ዩናይትድ ስቴትስ ወረዳ ዳኛ ኤድዋርድ ቼን ታዲያ ትላንት ትዕዛዙን ባስተላለፉበት ወቅት የከለላ መብት ያላቸው የውጭ አገር ሰዎችና ልጆቻቸው ከለላውን ቢነፈጉ ለከባድ ችግር ይጋ ይዳረጋሉ ብለዋል። ለጠቅላይ አቃቤ ሕግ ዳኝነት በታጩት ብሬት ካቫኖ ላይ በመጪው ቅዳሜ የመጨረሻው ድምጽ ሊሰጥ እንደሚችል ተገልጿል። ከዚያ በፊት ግን የሕግ መወሰኛ ምክር ቤት አባላት የፌዴራል ምርመራ ቢሮ በብሬት ካቫኖ በቀረቡት ክሶች ላይ ያካሄደውን ምርመራ ዛሬ ይመለከታሉ። የሁለተኛ ደረጃ ተማሪዎች እያሉ ጾታዊ ጥቃት ፈጽመውብኛል የሚለውን ክስና የኮሌጅ ተማሪዎች እያሉ ካቫኑ አግባብ የጎደለው የወሲብ ተግባር አሳይተውኛል ሲሉ ሌላ ሴት ያቀረቡትን ክስ ነበር የፌዴራል ምርመራ ቢሮ ሲመረምር የቆየው። ካቫኑ በበኩላቸው አላደረግኩም ሲሉ ክሶቹን አስተባብለዋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ ቻይና በአሜሪካ ዴሞክራሲ ላይ ጣልቃ ትገባለች በማለት ዛሬ ይፋ ባደረጉት ንግግር ከሰዋል። ቻይና በአሜሪካውያን አመለካከት ላይ በያዝነው ዓመት ምርጫ እንደ አውሮፓውያን አቆጣጠር በሀያ ሀያ ዓመተ ምህረት የሚካሄደው ምርጫ ሕዋ ላይ ተጽዕኖ ለማሳደር እየጣረች ነው ሲሉ ማይክ ፔንስ ሀድሰን በተባለው ወጋ አጥባቂ ተቋም ባደረጉት ንግግር ገልጸዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ለትስ ክሮስ ወደ መጀመሪያው ዘገባችን ነው የምናልፈው። የብሔራዊ አደጋ ስጋት አመራር ኮሚሽን በግጭት ምክንያት የተፈናቀሉ ሰዎችን ሙሉ ለሙሉ ወደ ቀያቸው የመመለስ ስራ እየተሰራ መሆኑን ገለጸ። አብዛኛዎቹ ወደ ቀያቸው መመለሳቸውንም አስታውቋል። በተፈጥሮ አደጋ ድርቅ ምክንያት የሚረዱ ዜጎችም 7.8 ሚሊየን እንደሆኑ ጥቆማ ሰጥቷል። የቤንሻንጉል ተፈናቃዮችን ለመርዳት መንቀሳቀሱን ማስታውቋል። ጽዮን ግርማ የኮሚሽኑን የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴን አነጋግራ ተከታዩን ዘገባ አጠናቅራለች። ባለፈው ሳምንት በቤንሻንጉል ጉሙዝ ክልል በተፈጠረ ግጭትና ጥቃት የተፈናቀሉ ሰዎች ቁጥር 91348 መድረሱን የሀገር ውስጥ መገናኛ ብዙሀን የብሔራዊ አደጋ ስጋት አመራር ኮሚሽንን ጠቅሰው በማህበራዊ ሚዲያ ገጻቸው ላይ በትላንትናው ዕለት ዘገባ አቅርበው ነበር። በዚሁ ዘገባ ላይ ከኮሚሽኑ ተገኘ በተባለው መረጃ መሰረት በአሁኑ ወቅት በመላ ሀገሪቱ በሰው ሰራሽና በተፈጥሮ አደጋ ምክንያት ከስምንት ሚሊየን በላይ ዜጎች ጉዳት የደረሰባቸው መሆኑንና እነርሱን ለመደገፍ ደግሞ ከስድስት ሚሊየን ብር በላይ ያስፈልጋል መባሉም ተገልጿል። ይህንኑ መነሻ አድርገን የኮሚሽኑን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴን ማብራሪያ እንዲሰጡን ጠይቀናቸው ነበር። ስምንት ሚሊየን ተጎጂ የት አካባቢ እንደሆነም እንዲያ? አብራሩ ጠይቂያቸው ነበር። በተፈናቃይ ደረጃ በቅድሚያ በምዕራብ ጉጂና በጌዴኦ አካባቢ የተፈናቀሉት በቁጥር የሚታወቁ ናቸው። አሁን ያልሽኝ በጣም የገነነ ቁጥር ነው። በምዕራብ ጉጂ አንድ መቶ ሰማኒያ ስምንት ሺ ሰባት መቶ አርባ ሰባት እንዲሁም በጌዴኦ ዞን ስምንት መቶ ስልሳ ሺ ሀምሳ ስድስት ናቸው። እነዚህ በአጠቃላይ በተሰራው የሰላም ደህንነትና ጸጥታ እንዲሁም የህዝብ ለህዝብ ስራዎች በአጠቃላይ ወደ ቤታቸው ወደ ቀያቸው የተመለሱ ናቸው። ሌላው ደግሞ በሶማሌ ክልል የደረሰው ግጭት ነው። እዚያም በደረሰ ግጭት ሀምሳ ሁለት ሺህ የሚጠጉ ወገኖች በጅጅጋ፣ እንዲሁም በባቢሌና ጭናግሰን ሰላሳ ሶስት ሺህ በቀብሪ ዳሀር አንድ ሺህ የሚሆኑቱ ናቸው በቁጥር ደረጃ ከዚያም በኋላ ባለው በተፈጠረው ሌላ ግጭት ከቡራዩም ቢሆን ከአስር ሺህ ያላነሱ ሰዎች ናቸው ተፈናቅለው አሁን ወደ ቀያቸው የተመለሱት። እነዚህ ሶስት ቦታ ያሉት ተፈናቃዮች አሁን የነገርኩት ቁጥር በአጠቃላይ ወደ ቀያቸው የተመለሱ በተፈጠረው ሰላምና መረጋጋት፣ እንዲሁም የህዝብ ለህዝብ ግንኙነት ስራ በመሰራቱ ወደ ቀያቸው ተመልሰዋል። ሌላው አሁን በቅርቡ የተከሰተው የቤንሻንጉል ጉሙዙ ነው። በቤንሻንጉል ጉሙዝ የኦሮሚያ ብሔራዊ ክልላዊ መንግስት አደጋ ስጋት ስራ አመራር ኮሚሽን ለእኛ በላከልን ደብዳቤ የተገለጸው አስራ ስድስት ሺ ሰማንያ ሁለት እማባወራዎች ወይም ደግሞ ዘጠና አንድ ሺ ሶስት መቶ አርባ ስምንት ወገኖች በተፈጠረው ግጭት ቀደም ሲል ይኖሩበት ከነበሩበት ቀያቸው ተፈናቅለዋል። እነዚህም ሰዎች በአሁኑ ጊዜ በምስራቅ ወለጋ እና በምዕራብ ወለጋ ዞን ውስጥ በሚገኙ አስር ወረዳዎች ውስጥ የሚገኙና የተጠለሉ ናቸው። ታዲያ ስምንት ሚሊዮን በተፈጥሮና በሰው ሰራሽ አደጋ ተፈናቅሏል የሚለው ዘገባ ከየት መጣ? ስምንት ሚሊዮን ምናልባት በአሁኑ ሰዓት እንግዲህ በኢትዮጵያ ውስጥ ከፍተኛው አደጋ እኛ የምናውቀው ድርቅና ጎርፍ ነው። በድርቅ አሁን እስከ ታህሳስ ድረስ የሚረዱ ሰባት ነጥብ ስምንት ሚሊዮን ወገኖች አሉ እነዚህን ደምሮ ካልሆነ በስተቀረ ቅድም በዝርዝር የነገርኩሽ ነው። እነዚህ እንግዲህ አሁን በተፈጠረው ግጭት ያለው ቅድም እንደገለጽኩልሽ ነው። ሌላው ግን በድርቅ ሰባት ነጥብ ስምንት ሚሊየን ህዝብ በተረጅነት የዕለት ምግብ የሚቀርብላቸው ናቸው። አቶ ደበበ ግን በመላው ዓለም የሚገኙ በሀገራቸው ውስጥ ሆነው የሚፈናቀሉ ሰዎችን ቁጥር ተከታትሎ የሚመዘግበው የሚመዘግበውና ጄኔቫ የሚገኘው አይዲኤምሲ የተባለ ተቋም አንድ ነጥብ አራት ሚሊዮን የሀገር ውስጥ ተፈናቃዮች መኖራቸውንና ይሄ ደግሞ አደጋ አለው ብሎ ነበረ ከሁለት ሳምንት በፊት ባወጣው። ስለዚህ አሁን በግጭቶች ምክንያት የተፈናቀሉ ሰዎች ቁጥር በአጠቃላይ ምን ያህል ነው በሀገር ውስጥ? ይሄን ቅድም የገለጽኩልሽ ነው። በአሁን ሰዓት ያለው በግጭት የተፈናቀሉት ዘጠና አንድ ሺ ሶስት መቶ አርባ ስምንት ናቸው። ሌላው ቅን ቅድም እንደ ገለጽኩልሽ በጌዴኦና በምዕራብ ጉጂ የነበሩት ተፈናቃዮች ሙሉ በሙሉ በሚባል ደረጃ ወደ ቀያቸው ተመልሰዋል። አንድ ይሄ ነው። ሁለተኛ በኢትዮጵያ ሶማሌ ክልል በጅጅጋ፣ በባቢሌ፣ በጭናግሰን እንዲሁም ቀብሪ ዳህር ያሉቱ ቅድም በቁጥር የገለጽኩልሽ እነሱም ወደ ቀያቸው ተመልሰዋል። ይህም በመስራት ሂደት አንድ የአካባቢውን ሰላምና ፀጥታ የማስጠበቅ እንዲሁም ማህበራዊ መሰረቶችን ጠብቆ ማህበራዊ መሰረቶች ስንል ባህላዊ ጉዳዮችን በማካተት የሃይማኖት አባቶች አባ ገዳዎች እንዲሁም ሌሎች የሚመለከታቸው ክፍሎች በተደረገው ርብርብ እና በተገኘው ቀናም ምላሽ ሰዎቹ ወደ ቀያቸው ተመልሰዋል። በአሁኑ ሰዓት በኢትዮጵያ ውስጥ በግጭት ምክንያት የተፈናቀለው ሕዝብ ዘጠና አንድ ሺህ ሶስት መቶ አርባ ስምንት ነው። እነዚህ ቅድም እንደገለጽኩልሽ በምስራቅ ወለጋና በምዕራብ ወለጋ ዞን አስር ወረዳዎች ላይ ተጠልለው የሚገኙ ናቸው። አቶ ደበበ ይሄ ነገር ግን ለምሳሌ አሁን የቡራዩ የቅርብ ጊዜ ሙሉ ለሙሉ አልተመለሱም እንዳሉ ይናገራሉ። የጂጂጋም ቢሆን ሶማሌ ክልል የተፈናቀሉ በአዳማ፣ በባሌ ባሉ ቦታዎች ላይ እንዳሉ ተፈናቃዮች፣ ከቤንሻንጉል ጉምዞ የተፈናቀሉ ደግሞ የአማራ ተወላጆች አማራ ክልል ላይ እንደሚገኙ እኛ ራሳችን በቅርብ ባለፈው ሳምንት ሪፖርተሮቻችን ዘገባ ሲያቀርቡልን ነበር። ከነ ከየመጠለያ ጣቢያዎቹ እነሱስ። ይሄ በመጠለያ ጣቢያ እኮ ያሉ አሉ፣ ቀደም ሲል የተፈናቀሉቱ አሁንም ድጋፍ እየተደረገላቸው ያሉ አሉ፣ ማለት ያልተመለሱ። ከዚያ ውጭ ግን አሁን እኔ የምነግርሽ በግጭት ምክንያት ጌዴኦና ምዕራብ ጉጂ እንዲሁም በቡራዩ ያሉቱም እዚህ በአዲስ አበባ በአስራ ስድስት ጣቢያዎች ላይ በወጣት ማዕከላትና በትምህርት ቤት ተጠልለው የነበሩቱ ተመልሰዋል፣ በተፈጠረው ሰላምና መረጋጋት እንዲሁም በተሰራው የህዝብ ለህዝብ ግንኙነት። አንዱ ይሄ ነው። ሌላው ግን ቀደም ሲል ከኢትዮጵያ ሶማሌ ክልል የተፈናቀሉት በየጣቢያው ያሉ አሉ። በየጣቢያው ድጋፍ የሚደረግላቸው አሉ። እነዚህም ቢሆን በቀጣይ በሚሰራ የህዝብ ለህዝብ ግንኙነት የሚመለሱ ሆነው ድጋፉ ግን እየተደረገላቸው እንዳለ ነው የምገልጽልሽ። ስድስት ቢሊየን ብር ያስፈልጋል ተጎጂዎች የሚልም አንብቤ አለሁኝ እና እርሶ ሰጡት ተብሎ ነው። ለማን ነው ይሄ ገንዘብ ታዲያ የሚያስፈልገው? ይሄ ስድስት ቢሊየን ብር እኔ ያልኩት የለም፣ ለማንም አልነገ ይሄን ያልኩት የለም። የምገልጽልሽ ነገር ከዚያ ውጭ ግን ተጎጂዎች አሁን እንግዲህ በኢትዮጵያ ውስጥ የሚታወቁ አደጋዎች ድርቅና ጎርፍ ናቸው። ይህን መሰረት በማድረግ በሚጠና ጥናት ጥናት ነው እንግዲህ በኢትዮጵያ በአመት ሁለት ጊዜ የመኸርና የበልግ ግምገማ አለ። በእነዚህ ጥናቶች ላይ የተለያዩ አካላት ተሳትፈው የሚገኝ ውጤት አለ። ያን ውጤት መሰረት በማድረግ የሚታቀደ ቅድ አለ። ስለዚህ አቶ ደበበ እንደሚሉት አብዛኞቹ ተፈናቃዮች ወደ ቀያቸው መመለሳቸውን ነው። በአሁኑ ሰዓት እርዳታ ለሚያስፈልጋቸው ከዘጠና አንድ ሺህ በላይ የቤንሻንጉል ጉምዝ ተፈናቃዮች ደግሞ እርዳታ ለማድረስ ኮሚሽኑ እየሰራ መሆኑን ገልጸዋል። በተጨማሪም ሰዎች ሲፈናቀሉ ከአካባቢው ማህበረሰብና ከሕዝብ ድጋፍ እንደሚደረግም ጠቁመዋል። በሌላ በኩል በካማሺ፣ ሸካና ከፋ ዞኖች የተከሰቱ ግጭቶች ከቁጥጥር ውጭ ከመሆናቸው በፊት መንግስት እርምጃ እንዲወስድ የኢትዮጵያ ሰብዓዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ ሀዋሳ ከተማ ውስጥ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አስታውቀዋል። ከቤንሻንጉል ጉሙዝ ክልል የተፈናቀሉ ነዋሪዎችን ጨምሮ ከተለያዩ አካባቢዎች የተፈናቀሉ ነዋሪዎችን ስናነጋግር ችግር ላይ መሆናቸውንና መንግስት አስፈላጊውን እርዳታ እንዲያደርግላቸው መጠየቃቸውን በተደጋጋሚ መዘገባችን አይዘነጋም። አሁንም በተለያዩ ቦታዎች ተፈናቅለው እንደሚገኙ የሚናገሩ ነዋሪዎችን አነጋግረን በሌላ ዘገባ ተመልሰን እንመጣበታለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ወደሚቀጥለው ዘገባችን ነው የምናልፈው። በአስራ ሁለተኛው የአማራ ዲሞክራሲያዊ ፓርቲ አዴፓ ድርጅታዊ ጉባኤ ላይ የተገኘው የማዕከላዊ ኮሚቴ አባላት ምርጫ ፍጹም ዲሞክራሲያዊ እንደነበር በድምጽና ያለ ድምፅ የተሳታፊ ጉባኤተኞች ገለጹ። ተመራጭ የኮሚቴ አባላትም ወደፊት ሊገጥማቸው የሚችለውን ጥሩና መጥፎ አጋጣሚዎችን አስተያየት ሰጪዎቹ ሰንዝረዋል። አስቴር ምስጋናው ዝርዝሩን ይዛለች። ኮሎኔል ደመቀ ዘውዴ የወልቃይት ማንነት አጠያቂ ኮሚቴ ሰብሳቢ ናቸው። በ በአስራ ሁለተኛው የአማራ ዲሞክራሲያዊ ፓርቲ ጉባኤ ላይ ተሳታፊ ነበሩ። መድረኩ እንዴት ነበር አልኳቸው። መድረኩ በጣም እጅግ ከጠበቅ ነው በላይ ነው ስለች ዲሞክራቲክ ነው። ሰውን በጣም አስተዋይ ህዝብ ተካፋይ ነበረ። የሚያቀርበው ሀሳብም ከስሜት ነጻ የሆነ በጣም ከጠባብነት ነጻ የሆነ አማራዊ የሆነ አተሳሰብ ያለው በዚህ ክልል የምኖረው ህዝብ መብት የሚያረጋግጥ አመለካከት ሀሳቦች ሲራመዱ ነበሩ እና መጨረሻውም የተሻለ ነገር ውጤትም አይተናል። እጅግ የተሻለ አቅም ያላቸው ናቸው ብዬ ነው አስበው። ለምን ከምሁራኖች አሉ፣ ከወጣቶች አሉ፣ ከሴቶች አሉ ከነበሩ ማዕከላዊ ኮሚቴ ነባሮችም ያካተተ ነው። እና እነዚህ ደግሞ ብቻ ጾታዊና እድሜን ብቻ ሳይሆን ብቃት ማዕከል አድርጎ ያካተተ ነው። የተሻለ ውጤት ይኖረዋል፣ ስራ መስራት ይችላሉ ነው ማስበው። ሌላው አስተያየት የሰጡት የኢህአዴግ ስራ አስፈጻሚ አባል ሆነው የተመረጡት ዶክተር አምባቸው መኮንን ናቸው። ድርጅቱ ፍጹም ለውጥ በሚፈልጉ ኃይሎች እየተሞላ መጥቷል። መድረኩም እንዳያችሁት የሚወደውን አፕሪሴት አድርጎ የሚጠላውን ደግሞ ድምፁም ባያችሁት መንገድ ያጠናቀቀ ጉባኤ ነው የነበረው ና እ ከዚህ በላይ እን ድርጅት መፍጠር እንዳለብን አላውቅም። ለጊዜው አሁን ባለ ሁኔታ በእጅ ወሳኝ ነው። በሂደት ደግሞ በተግባር እየተለካ እናየዋለን። ያው ሲመቸን እንቀጥልበታለን፣ ሳይመቸን ደግሞ ያው ጉልበትና አቅም እየፈጠርን በሌላ መንገድ ደግሞ እንሄዳለን። ፍትሃዊ ና ዲሞክራሲያዊ ነው በተባለው ምርጫ የተመረጡ አዲሶቹ አመራሮች ጥሩም መጥፎም አጋጣሚዎች ከፊታቸው እንዳለ ኮሎኔል ደመቀ ይናገራሉ። ይህን ህዝብ በትክክለኛ ከመሩት እጅግ ብዙ አጋዥ ያላቸው ነው። ከህጻን እስከ አዛውንት፣ ከሴት እስከ ወንድ ከጎናቸው ሊቆም ይችላል የአማራ ህዝብ። እና ይህን ትልቅ አቅም ነው። ይህን ሊጠቀሙበት ከቻሉ ሊገጥማቸው የሚችለው ችግር አሁን ከወሰን ጋር ከማንነት ጥያቄ ጋር ይህንን ጉዳይ በአቋም ጠንክረው ካልያዙት አሁን ተቀብለውታል እንደ ድርጅት ጥያቄው፣ የማንነት ጥያቄውም የወሰን ጥያቄውም የመላ አማራ ጥያቄ ስለሆነ የመላ ድርጅቱ ጥያቄ እንደሆነ በአቋም በጉባኤ ተወስኗል። እሱን ለማስተግበር እነሱ አንድ አቋም ከያዙ ህዝቡ ከጎናቸው ይሆናል። እሚኖረው ችግር ካለ ደግሞ ከህዝብ ጋር ሆነው ሊፈቱት ይችላሉ ብዬ ነው የማስበው። አቶ ቹቹ ያለባቸው ሌላው አስተያየት ሰጭ ናቸው። በአዲሶቹ አመራሮች ላይ ተስፋና ስጋታቸውን እንዲህ ነበር ያስቀመጡት። ድርጅቱ ከተጠቀመበት ህዝቡ አይኑን ተክሎበታል። እንዲህ አይነት የሚጨነቅ ህዝብ ማግኘት ደግሞ በራሱ ይሄ ትልቁ የባህዴን ተስፋን የሚል እምነት አለኝ። በአመራርም ቢሆን በጣም በብዙ መልኩ የተሻለ አመራር አሁን አምጥቷል። ቢያንስ ሰው የሚሰማቸው የማይጠላቸው፣ ቢያንስ አይምጡብን የማይላቸው እነዚህ እነዚህን ስላደረገ አዲስ አመራርን ዝ መምጣት ህዝቡም ለሱ ያለው አመለካከት እየጨመረ መምጣቱ ይህ በጣም ትልቅ ጸጋ ነው ለባህዴን። ይሄ ጥሩ ነገር ነው። ነገ ህዝብን ለማንቀሳቀስ ወደ ተግባር ለመግባት ትልቅ ጉልበት ይሆነዋል ለባህዴን። ከዛ በላይ ግን ፈተና ይታየኛል ባዕዴን፣ ውስጥ አሁን በቀጣይ አንዱ የመጀመሪያው ፈተና የሚሆነው የባዕዴን ምክንያቱ ያልቅበታል። ካሁን በኋላ እስካሁን የነሰ ሚብዛም እንዲያረገን ህወሓት ነው ለበረከት ብዙ ምክንያቶች ነበሩ። አሁን አለቀ። አሁን ምንም አመከኘት አይቻልም። እንግዲህ ይህን የአማራ ክልል አዳነው ግድልው ባዕዴን ነው ከሌ እንዲያረገኝ ህወሓት እንዲህ ብሎ የሌላ ሰው አመራር መጥቶ እየመራኝ የሚለው አጀንዳ አለቀ። ይሄ ድርጅቱን በከፍተኛ ደረጃ ያገልጠዋል። ለህዝቡ፣ ሌላው ከባድ ፈተና የሚሆነው የህዝቡ ጥያቄዎች እስካሁን አልተነኩም። የአማራ ህዝብ ጥያቄዎች ደግሞ ቀላል አይደሉም፣ ደግሞ ቀላል አይደሉም። የማንነት ጥያቄ አለ፣ የኢትዮ ሱዳን ድንበር ጉዳይ አለ። በጣም ተወሳስቧል፣ አስቸጋሪ ነው። እንዲሁ የመልካም አስተዳደሩ የልማቱ የምኑታዩና እነዚህ ወሳኝ ወሳኝ ጥያቄዎች እንዲሁ በቀላል የሚፈቱ አይደለም። እዛ በላይ አሁን የመጣው አመራር አብዛኛው ሰው እነዚህ አንመላቀቅ እንጂ የጠላቸውን ሰዎች ወደዚህ የመጡት ሰዎች ይህን ለመሸከም ምን ያህል ብቁ ይሆናሉ በእርግጥ እርሾ አሉ የተሻሉ ልጆችም ገብተዋል በዚህ በኩልም የሚመጣ ክፍተት ምኑ አዲስ አበባ ከፍተኛ ነዋሪ የአማራ ህዝብ ነው በዚህ በኩል ጥቅም አለኝ የሚል ጥያቄ አለው አማራ ይህን ጥቅሙን እንዲያስከብርለት የአማራ ህዝብ ይፈልጋል አዲስ አበባ ላይ አዲስ አበባ የማንም አይደለችም በእኛ እምነት የመላ ኢትዮጵያ ህዝብ ናት ግን የኔ የሚል አካል ከመጣ አማራ ወደ ስራው መግባቱ አይቀርም ጥያቄ ማንሳት አይቀርም ይህንን አስተካክሎ የማሄድ ጉዳይ የባዕዴን ፈተና ነው፣ እና የባዕዴን ፈተናው ብዙ ነው። በማዕከላዊ ኮሚቴ አባልነት ከተመረጡት ውስጥ ባለፉት ጊዜያት በድርጅት ውስጥ በሚያደርጉት የውስጥ ትግል የልማት አደናቃፊ ናቸው ተብለው ተባረውና ታስረው የነበሩት ብርጋዴር ጀኔራል አሳምነው ጽጌ፣ አቶ መላኩ ፈንታ፣ አቶ ሻምበል ከበደ፣ አቶ ግዛት አብዬና አቶ ዮሐንስ በዋያለው ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር h h o h bridh hdx bh idha dav አስቴር ምስጋናውን፣ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ ሁለት መቶ የካንሰር ህመምተኛ ህጻናትን በማከም ላይ የሚሰራው አስላን የተሰኘ የግብረ ሰናይ ድርጅት የተመሰረተበትን አምስተኛ ዓመት በዋሽንግተን ዲሲ ቅዳሜ ምሽት አክብሯል። በምሽቱ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የህክምና ባለሙያዎችን ጨምሮ የህጻናት በዩናይትድ ስቴትስ የሚኖሩ የውጭ ሀገራት ህክምና ባለሙያዎችም፣ ባለሀብቶች ተገኝተው ነበር። በኢትዮጵያ ለተጀመረው ህክምና ይውል ዘንድም ዓመታዊ የገቢ ማሰባሰቢያ ዝግጅትም አድርገው ነበር። መስታወት አራጋው በስፍራው ተገኝታ ተከታዩን ዘገባ አሰናድታለች። በምሽቱ ስለ አስላን ፕሮጀክት ጠቃሚነት ከተነገሩት ቀን ጭበን ነበር ያሰማናችሁ። ሜሪ ሉዊስ ኮህን ና ባለቤታቸው እንዲሁም ዶክተር አዚዛ ሻድ በተባሉ አሜሪካውያን ከስምንት ዓመታት በፊት የተጀመረ የበጎ ፈቃደኝነት እቅድ ነበር። አስላም ፕሮጀክት አሁን ስራውን ከጀመረ አምስት ዓመታት አስቆጥሯል። የአስላም ፕሮጀክት በየአመቱ ለሕክምና የሚውል የገንዘብ ማሰባሰቢያ መድረክ በማዘጋጀት የህጻናቱን ሕክምና ቀጣይነት እንዲኖረው ጥረት ያደርጋል። ዘንድሮ ለአምስተኛ ጊዜ የተዘጋጀው የገቢ ማሰባሰቢያ ምሽት በዋሽንግተን ዲሲ ቅዳሜ ምሽት ተካሂዶ ነበር። በዚህ ምሽት በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የህክምና ባለሙያዎችን ጨምሮ የውጭ ሀገር የህክምና ባለሙያ ዎች ተገኝተው ነበር። ዶክተር መስከረም አስረሳኝ በአስላም ፕሮጀክት የህክምና ክፍል አባል ናቸው። የገቢ ማሰባሰቢያ ምሽቱን በተመለከተ በተመለከተና በአጠቃላይ ፕሮጀክቱ በኢትዮጵያ የሚሰራቸውን ስራዎች አብራርተውልናል። ትልቁ ነገር ምንድን ነው? ቻይልድሆድ ካንሰር በጊዜ ከተገኘ ህክምና ከተደረገ በጣም ይድናሉ። እንደ አዋቂ ካንሰር አይደለም። ሶ ያ ነው በጣም የሚያጓጓ ኦፖርቹኒቲውን ለመጠቀምና ትሪትመንቱን አክሰስ አድርጎ ህጻናቶቹን ለማዳን እስካሁን ድረስ አራት ሐኪሞችን በፒዲያትሪክ ኦንኮሎጂ ትሬን አድርገናል። የሚቀጥል ነው። ሁለቱ ጥቁር አንበሳ ናቸው፣ ሁለቱ ጅማ ናቸው። አንዷንዷም ኬንያ ጨርሳ ሄዳለች። ጥሩ እየሄደልን ነው። ትልቁ ችግር ኪሞ ነው። ኪሞ በመንግስት ብቻ ነው መግባት የሚችለው ስለዚህ በዚህ ምሽት አሁን ገንዘብ ለማሰባሰብ ነው የተሰባሰባቸው። ታዳሚዎቹ እነማን ናቸው? የተለያየ ግሩፕ ነው። በአብዛኛዎቹ ሐኪሞች ናቸው። ከዛ ደግሞ በጎ ነገር ለማድረግ የሚፈልጉ አሁን የሀገራችን ሰዎችም ሞር ፓርቲስፔት እያደረጉ ነው። ከዛ በፊት በአብዛኛው አሜሪካኖቹ ናቸው፣ ይህን ፕሮግራም የጀመሩትም ጓደኛ ማቾች ሲሰሩም የነበረው ስለዚህ የኛ ሀገር ሰዎች የእኛን ህዝብ የራሳችንን ወገን ለመርዳት ነው ትልቁ ጎል። የእኛ ሀገር ሪፈራል ሆስፒታል ጥቁር አንበሳ ነው። ስለዚህ ይሄ ፔዲያትሪክስ ኦንኮሎጂ ዩኒቱም የተደረገው ጥቁር አንበሳ ውስጥ ነው፣ እዛ ነው የተጀመረው። ከዛ ሁለተኛው ሴንተራችን ጅማ ዩኒቨርሲቲ ሆስፒታል ነው። አሁን ደግሞ ሴንት ፖል ከዛ ፌሎሽፕ መግባት ሬዲ የሆኑ ነው ጆይን ሊያደርጉ። ስለዚህ በአብዛኛው በሽተኛው ያለው ጥቁር አንበሳ ነው። ነገር ዛሬ ይሞታል እንጂ ድና ነው እምነት አልነበረኝም ልጄ በጸበል መኮራለ እንጂ ተመልሼ ዚ ውሽጥ መጥ አላሳክማም ብዬ ሊሄድ ስል ሲስተር አስቴር ልጇም እንደዚህ የእሷም አሳክማ ያዳነች ናት፣ በአንቺ መንገድ ነው ያለውት በዚህ ቦታ ያለፍኩት ብላ ፍቅርት ቁጭ አርጋ ስትነግረኝ ግን የእሷን አዳምጡት እውነት ሚድናል እንዴ ብዬ እንደ እሷ ማሳከም ጀመር። አሁን በዚህ ሰዓት ልጄ መድኒት ከጨረሰ አንዱ አር ከስምንት ወር የሁለት ዓመት ታስሮ ነበር። የጀመረው ሕክምና ነው ሲጀምረው። አሁን የሰባት ዓመት ለዛሬ እዚህ ያበቃሁት ከእግዚአብሔር ጋር እንደሆነ እኔ ምን እንደሷ ለሌሎቹ ተስፋ እየሰጠሁኝ እየመካኩኝ እየነገርኩኝ እና ለአሁን ላሉ ታካሚዎች ተስፋ አዲስ የሚያደርግላቸው ያለው ወይ ደግሞ አዝላን የሚያደርግ ያለው ስራ ምንም አያደርገውም። ካንሰር ያለብ ልጆች እድሜያቸው እንደው ማጠቃላይ በጣም ከትንሽ እድሜ ጀምሮ በብሬን ካንሰር ከህጻንነት ጀምሮ እስከ ኦል ኤጅስ ነው። ግን የሚገርመው ነገር እንደ አዳልት ሳይሆን የህጻናቶቹ ካንሰር ለምሳሌ የአይን ካንሰር አዋቂ ላይ ኮመን አይደለም፣ ህጻን ላይ በጣም ኮመን ነው። ኪድኒ ካንሰር አዋቂ ላይ በጣም ኮመን አይደለም፣ ህጻን ላይ በጣም ኮመን ነው። ያው ሊኪሚያ የደም ካንሰር እና የአጥንት ካንሰር ህጻናቶች ላይ የበለጠ ኮመን ነው። ግን ለትሪትመንት በጣም ሪስፖንድ ያደርጋል። እሱ ነው የሚያጓጓው ነገር እና ይተረፋል፣ ተታከሙ ይድናሉ። በጣም ብዙ ትሪትመንት ጨርሰው ወደ ቤት የሄዱ ልጆች አሉ። ብዙ ሰው ከገጠር ነው የሚመጣው፣ ከየክፍለ ሀገሩ ነው። በጣም ይጨነቃሉ። የልጆቹ መታመም ብቻ ሳይሆን የሚበሉት የለም፣ ወላጆቹ የሚለብሱት የለም፣ የሚተኙበት የለም። ስለዚህ አንዳንዴ ፍረስትሬት አድርገው ልጆቹን ሆስፒታል ውስጥ ጥለው ይጠፋሉ። ስለዚህ ህፃኑ ካንሰር ብቻ ሳይሆን የእናት አባት ፍቅሩም ከቤተሰብ መለየቱ እራሱ ጭንቀት ነው። አሁን እሱን ለማስቀረት ነው ሳይኮሶሻል ሰፖርት የምንለው። ኢትዮጵያ ውስጥ ያለ ኤንጂኦ ታኮ ይባላል፣ ሲስተር ኤንጂኦ መሆኑ ነው። እሱም ነው በጣም ሰው እንዲረዳ የምፈልገው እዛ አገር፣ ምክንያቱም ያስፈልጋቸዋል። ልጆቹን ጥለውብን እንዳይሄዱ ነው ያንዳንዴ ደግሞ ልጆቹን ሰርቀው ይሄዳሉ ከሆስፒታል ውስጥ። ለምን ስድስት ወር ሆኗል፣ እርሻ ትቶ ነው የመጣው ቤተሰብ ጥሎ ነው የመጣው። ስለዚህ ህፃኑን ይዞ ይሄዳል። ግን እዚህ በደንብ ቤት ካለ በተራ ሄዶ ምስትዮዋ ከመጣች ሌላ ቤተሰብ መጥቶ የሚቆይ ከሆነ አባንደና አረጓቸው። በምሽቱ በፈቃደኝነት የተበረከቱ የስዕል ስራዎች እና ሌሎችም ስጦታዎች ለሽያጭ ቀርበው ነበር። አስላም ፕሮጀክት ለህሙማኑ ሕክምና ከመስጠት በተጨማሪ ከዩናይትድ ስቴትስ የበጎ ፈቃድ የህክምና ባለሙያዎች ጋር የሙያ እውቀት ልውውጥም በየጊዜው እንዲደረግ መንገዶችን እንደሚያመቻች ዶክተር መስከረም ገልጸውልናል። ትልቁ አደራ የምለው ነገር ምንድን ነው? በጣም ብዙ እርዳታ ይፈለጋል። መታከም የሚገባቸው ልጆች በጣም ብዙ ናቸው። ችግሩ በጣም ትልቅ ነው። ግን ኤፌክቲቭሊ መታከም ይችላል፣ መዳን ይችላል። ኮስቱ በጣም ትንሽ ነው። ከአዳልት ካንሰር ጋር ሲወዳደር ያጓጓል። እድሉን ለመጠቀም እና ብዙ ህጻናትን ለማትረፍ ስለዚህ እጅግ በጣም እርዳታ ያስፈልጋል። የእያንዳንዱ ሰው አዋርነስ ገንዘብ ብቻ መሆን የለበትም። ኢትዮጵያ ውስጥ ምሳ ሰርቶ ለማህበር ለእድር ለማህበር የሚደረገውን አይነት ምግብ እዛ አምጥቶ ሲያበሉ አይቻሉ። ሰዎች ዛሬ ገብርኤል ነው ግን ሰፈሩ ውስጥ ከምናበላ ህጻናቶቹንና ቤተሰቦቻቸውን እናበላ ብለው ምሳ መጥተው ያበላሉ። ልብስ ይሰጣሉ። በቃ ብዙ ነው እርዳታው የሚያስፈልገውና ና በተገኘው አጋጣሚ ሁሉ ሰው ሁሉ ቢረዳ እጅግ በጣም የምመኘው ነገር መፈልገውም ነገር ያኑ ለእኔ በሁለት የህክምና ማዕከሎች ከሁለት መቶ በላይ የካንሰር ህመምተኛ ህጻናትን በመርዳት ላይ የሚገኘው አስላን ፕሮጀክት በቀጣይ አመታት በተለያዩ የኢትዮጵያ ክልሎች የህክምና ማዕከሎችን ለማስፋፋትና ኢትዮጵያውያን የህክምና ባለሙያዎችን በህጻናት ካንሰር ህክምና ላይ የበለጠ ለማሰልጠን እቅድ እንዳላቸው በገቢ ማሰባሰቢያው ምሽት ተገልጿል። አድማጮች፣ መስታወት እናመሰግናለን። እስቲ አሁን ደግሞ ከአንድ ሙዚቃ ጋር እንተዋችሁ። እዮብ መኮንን ተው ያልሽኝን Sich <Sessizlik> እንግዲህ አድማጮች የዛሬው የጋቢና ቪዮ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪዮ የአምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሽ ነው። እኔ ጽዮን ግርማና እኔ መስታወት አረጋው ነበርኩ። ዝግጅታችንን ሲያቀናብርልን የቆየ ሞቅ ብል ያበረው ነበር። ከጀመርነው ሙዚቃ ጋር እንተዋችሁ። ሰላም፣ ደህና እደሩ። and she you